ዜግነታቸውን በኃይል እንዲቀይሩ እየተገደዱ እንደሆነ የገለጹ የኢትዮጵያና የኤርትራ አዋሳኝ ወረዳ ነዋሪዎች በስጋት የተሞላ ህይወት በመምራት ላይ እንዳሉ ይናገራሉ። የኢትዮጵያ መከላከያ ሰራዊት ከትግራይ ምስራቃዊ ዞን ወረዳዎች መውጣቱ ሕዝቡን ከፍተኛ ፍርሃት ውስጥ እንደከተተው የሚያስረዱ ነዋሪዎችና አስተዳዳሪዎች ኤርትራውያን እንድንሆን በኃይል እየተገደድን ነው ሲሉ አመላክተዋል። ገብረ ገብረ መድን የጉሎ መህዳና የሮብ ወረዳ አስተዳዳሪዎችና ነዋሪዎችን አነጋግረው እንዲሁም የሁለቱ ሀገራት መንግስታት የሰጧቸውን መግለጫዎች የአካባቢው ዕውቀት ካላቸው ተንታኞች ጋር አገናዝቦ ተከታዩን ዘገባ አጠናክረዋል። የኤርትራ ሰራዊት እንደተቆጣጠረው በሚነገረው የትግራይ ክልል ምስራቃዊ ዞን ኢሮብና ጉለመኸዳ ወረዳዎች ሶስት ቀበሌዎች የሚገኙ ኢትዮጵያውያን ዜግነታቸው እንዲቀይሩ ጫና እየተደረገባቸው እንደሆነ የጉሎ መኸዳ ወረዳ አስተዳደር አስታወቀ። የአሜሪካ ድምፅ ያናገራቸው አቶ ሀፍቶን ባራኺ የጉሎ መኸዳ ወረዳ ዋና አስተዳዳሪ ናቸው። የኤርትራ ወታደሮች ከተቆጣጠሯቸው ስድስት የወረዳው ቀበሌዎች በተለይ በሶስቱ እናንተ ወደዚህ ናችሁ እያሉ የማስገደድ ነገር አለ። ቀበሌዎቹ ማርታ፣ አዲስ ተስፋና አዲስ ዓለም ይባላሉ። በአልጀርሱ ስምምነት መሰረት የእኛ ግዛት ስለሆኑ ኤርትራውያን ናችሁ፣ ኤርትራዊ የመሆን ግዴታ አለባችሁ፣ አንሆንም ካላችሁ ደግሞ ለቃችሁ መሄድ ትችላላችሁ እያሏቸው ነው። ኢትዮጵያ መከላከያ ኃይል አባላት ከግንባሩ መውጣታቸውንና የተወሰኑ ብቻ መቅረታቸውን የገለጹት ዋና አስተዳዳሪው አቶ ሀፍቶም የአካባቢውን ሰላምና ጸጥታ በሚመለከት አብረው እየሰሩ እንደሚገኙ ጠቅሰዋል። የኤርትራ ሰራዊት ከተቆጣጠረው የማርታ ቀበሌ ተፈናቅሎ አዲግራት ከተማ ውስጥ እንደሚገኝ የገለጸልን ሙሉ ለገሰ ከጥቅምት ወር 2013 ዓ ም ጀምሮ ቀበሌዋ በኤርትራ ወታደር ተይዛ እንደምትገኝ ያስታውሳል። አብዛኛው ህዝብ ከ2013 ዓ ም ጀምሮ ሁሉንም ነገር ትቶ ተፈናቅሏል። ገሚሱ በየትምህርት ቤቱ፣ ገሚሱ ደግሞ የትም ወድቆ በአስከፊ ሁኔታ ውስጥ እየኖረ ነው። በቀበሌዋ የተረፈውን ማህበረሰብ ደግሞ እየሰበሰቡ የትም እንዳትሄዱ እያሉት ይገኛሉ። ሙሉ ለገሰ አያይዞም ተፈናቃዮች ወደ ቀደመ ኑሯቸውን ለመመለስ ፍላጎት ቢኖራቸውም መሬቱን በኃይል ተቆጣጥረው ቦታው የእኛ ነው በሚሉት የኤርትራ ኃይሎች ምክንያት ብዙ ተስፋ አይታየኝም ይላል። በዚህ የተስፋ እጦት ብዙ ወጣት እግሩ ወደ መራው እየፈለሰ ለሕገወጥ ስደት እየተዳረገ እንደሚገኝ ያስረዳል። የኢሮብ ወረዳ ዋና አስተዳዳሪ አቶ እያሱ ምስግና ከ 1990 ዓ ም ጀምሮ ከ20 ዓመታት በላይ ሰላምም ጦርነትም በሌለበት ሁኖ ቆይቷል፣ የሚሉት የኢሮብ ብሔረሰብ በ2013 ዓ ም ባጋጠመው ጦርነት ደግሞ በከፍተኛ ችግር ውስጥ እንደሚገኝ አመልክተዋል። ፍርቁት ህዝቢ ምስ ኣብ ትሕቲ ወራር ሰራዊት ኤርትራ ግማሹ ህዝብና ግማሹ ወረዳው በኤርትራ ሰራዊት ይዞታ ስር ይገኛል። ሁለት ቀበሌዎች ሙሉ በሙሉ በኤርትራ መንግስት ቁጥጥር ስር ናቸው። ሌሎች ሁለት ቀበሌዎች ደግሞ ኩሌታቸው በእነርሱ ስር ናቸው። ከአዲግራት ወደ ደውሃን የሚወስደው መንገድ ተዘግቶ ህዝባዊ አገልግሎትና ትራንስፖርት አያገኝም። አሁን ደግሞ የኤርትራ መንግስት ህዝቡን በአልጀርስ ስምምነት የእኛ ናችሁ፣ ኤርትራውያን ናችሁ፣ ወደ ሳዋ ሄዳችሁ ትሰለጥናላችሁ፣ ካልሆነ ከዚህ እልቀቁ ብለው እያስፈራሯቸው ስለሆነ ወደ አዲስ ሽብር ውስጥ ከተውታል። ህዝቡ ቁጥሩ ቢያንስም የራሱ ባህልና ታሪክ ያለው መቶ በመቶ ትግራዋይ የሆነ ህዝብ ነው። ህዝቡ የአልጀር ስም ሆነ የፕሪቶሪያው ስምምነት ተግባር ላይ ውሎ ወደ ቀየው የመመለስ ፍላጎት እንዳለው ያመላከቱት አቶ እያሱ የኢትዮጵያ መከላከያ ኃይል አካባቢውን በመልቀቁ ግን ወደ አዲግራት እየተፈናቀለ ይገኛል ይላሉ። ኢትዮጵያ ሰራዊት ከፕሪቶሪያው የሰላም ስምምነት በኋላ ድንበር እንዲጠብቅ የኢሮብ መሬት በሆነው አይጋ አካባቢ የተመደቡ የኢትዮጵያ ወታደሮች ነበሩ። እኛን ሳይነግሩን ተነስተው በመሄዳቸው ቦታው ክፍት ሆኗል። የኤርትራ ሰራዊት አባላት የኤርትራ ወታደሮች የነበሩበትን አካባቢና ሌላውንም ጨምረው ይዘዋል። አሁንም ተጨማሪ እንቅስቃሴ እያደረጉ ነው። የሰላም እጦት የወጣቶች ስደትና ረሃብ በቁጥር አነስተኛ የሆነውን የኢሮብ ብሔረሰብ እየተፈታተኑት እንደሚገኙ የገለጸው 12 አባላት ያሉት የተወላጆች ጊዜያዊ ኮሚቴም እንደ ጎሳ የመጥፋት አደጋ ፊት ለፊቱ ተጋርጦበታል በማለት አሳስበዋል ጊዜያዊ ኮሚቴው ባለፉት ሳምንታት ከትግራይ ጊዜያዊ አስተዳደር ባለሥልጣናት ጋር በመቀለ እንደተገናኘ ባለፈው ሚያዝያ 11 ቀን 2016 ዓ ም ደግሞ ከፌዴራል መንግሥቱ ባለሥልጣናት ጋር በአዲስ አበባ እንደተወያየ አስታውቀዋል። የጊዜያዊ ኮሚቴ አባል አቶ ወለማርያም በስርዓት የኢሮብ ህዝብ በዚያ መልክዓ ምድር መኖር ከጀመረበት ካለፉት ዘጠኝ መቶ ዓመታት አንስቶ ታሪኩን፣ አስተዳደሩን፣ ቋንቋውንና ባህሉን ጠብቆ በኢትዮጵያውነቱ የጸና ህዝብ ነው ይላሉ። ኢትዮጵያ ከ2013 ዓ ም ጀምሮ እንደ ህዝብ እየጠፋ ነው። የኤርትራ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እየመሩ ያሉት በጣም አነስተኛ ቦታዎችን ነው። ስለዚህ 80 ከመቶ ህዝብ መንግስት የለሽ ሆኖ በችግር ውስጥ እየኖረ ነው። ከፕሪቶሪያ የሰላም ስምምነት በኋላ መንገድ ባለመከፈቱ ዓለም አቀፍ የእርዳታ ድርጅቶች ወደ አካባቢው ሊደርሱ አልቻሉም። የውሃ አገልግሎት አያገኝም። ትምህርት፣ የጤና አገልግሎትና ባንክ የለም። በህዝብ የተወከለው ጊዜያዊ ኮሚቴ ከመከላከያ ሚኒስትሩ ዶክተር አብርሃም በላይ ጋር ተገናኝቶ ስላቀረበው ጥያቄና ስለተሰጠው ምላሽ እንዲህ ሲሉ ያስረዳሉ። የመከላከያ ሚኒስትሩ በቂ ጊዜ ሰጥተው ባመቻቹልን እድል ያለምንም ክልከላ ሀሳባችንን አቅርበንላቸዋል። ህዝቡ ካሉበት ችግሮች እንዲወጣ የቻልነውን ያህል እናደርጋለን ብለውናል። የድንበር ጉዳይን በተመለከተ ካርታ ላይ ምልክት ተደረገ እንጂ በመሬት ላይ ገና እንዳልተካከለ ነግረውናል። ምልክት የሚደረግበት ደረጃ ሲደረስ ግን የህዝቡን ታሪክና ፍላጎት ግምት ውስጥ ያስገባ በተቻለ መጠን በስምምነት የሚያልቅበት አቅጣጫ እንደተያዘ ገልጸውልናል። አቶ ለማርያም ለትግራይ ክልላዊ ጊዜያዊ አስተዳደር መንግስት፣ ለኢትዮጵያ ፌዴራል መንግስትና ለኤርትራ መንግስትም የሰላም ጥሪ አቅርበዋል። ህዝብ አልተጣላም። መንግስታት የህዝቦቻቸውን ፍላጎት መስማት አለባቸው ያሉት አቶ ወለ ማርያም በኤርትራና በኢትዮጵያ መካከል የተካሄዱት ጦርነቶች ወጣቶች ያስፈጁ በመሆናቸው አሁንም ወደ ደም አፋሳሽ ጦርነት እንዳይገቡ ተማጽነዋል። የኢሮፕ ህዝብ በቁጥር አነስተኛ በመሆኑ ሁለት ቦታ ቢከፈል ህልውናው ያከትማል ሲሉ ስጋታቸው ጠቁመዋል። ከጉሎ መኸዳ ወረዳ የሚወለዱት የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሓኖም ገብረ ኢየሱስ በኤክስ ማኅበራዊ ትስስር ገጻቸው ያሰፈሩትና የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ያጋሩት መልእክት እንዲህ ይነበባል። የጸጥታ ችግር ባለበትና ሰብአዊ ጉዳዮች በተለይም ጤናና የአመጋገብ ስርዓት እያሽቆለቆሉ ባሉባቸው በኢሮብና በዛላምበሳ ወረዳዎች ነዋሪ የሆኑ ሕዝቦች በኤርትራ ኃይሎች ማንነታቸውን እንዲቀይሩ ማስገደድን ጨምሮ እየተዋከቡና እየተሸማቀቁ ይገኛሉ። የዜጎች መሠረታዊ መብቶች እስካልተረጋገጡና በነጻነት እንዲኖሩ እስካልተደረገ ድረስ ዘላቂ ሰላም ማምጣት አይቻልም። ዶክተር ቴድሮስ ከዚህ መልእክታቸው ጋር አያይዘው ባጋሩት ቪዲዮ ላይ አንድ ስሙና ኃላፊነቱ ያልተገለጸ ኤርትራዊ በኢሮብ ነዋሪዎችን ሰብስቦ ኤርትራውያን መሆናቸውንና ለአገልግሎት ወደ ሳዋ ማሰልጠኛ መግባትን ጨምሮ ግዴታቸውን መፈጸም እንዳለባቸው በትዕዛዝ ቃል ሲነግራቸው ይሰማል። ቪዲዮው የትግራይ ቴሌቪዥን መለዩ ያለበት ቢሆንም በማን ተቀርጾ እንደወጣ ግን የአሜሪካ ድምፅ ለማረጋገጥ አልቻለም። ኤርትራ ሰራዊቷን በኢትዮጵያ ግዛት አስፍራለች በሚል ለሚሰነዘሩት ክሶች በብሪታንያና አየርላንድ የኤርትራ ኤምባሲ እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2024 በሰጠውና የኤርትራ ማስታወቂያ ሚኒስትር በይፋዊ ድረገጹ ባወጣው መግለጫ ውድቅ አድርጎታል። የኤርትራ ወታደሮች ትግራይ ውስጥ አሉ የሚባለው የውሸት ክስ ነው። ህወሃት ለ20 ዓመታት ያለ ሕጋዊ መንገድ ተቆጣጥሮት የኖረው የኤርትራ ሉዓላዊ ግዛት የነበረ ነው ይላል መግለጫው። የኤርትራ መንግስት ሻባይት ዳካም በተሰኘው ድረገጹ እንደ አውሮፓውያን አቆጣጠር ሚያዝያ 12 ቀን 2024 ባስነበበው ጽሑፍ በኢትዮ ኤርትራ ድንበር ጉዳይ ያላለቀ ነገር እንዳለ አስመስለው የሚናገሩ ሞኞች አይጠፉም። የኢትዮ ኤርትራ ድንበር ግን ላንዴና ለመጨረሻ ጊዜ የመሬት መንቀጥቀጡ እንኳን በማይቀይረው አኳኋን ተመልክተዋል። የኢትዮ ኤርትራ የድንበር ኮሚሽን በፈረንጆች አቆጣጠር ኅዳር 2007 ከ1000 ኪሎ ሜትር በላይ በተዘረጋ ድንበር ዝርዝር ነጥቦችን ለይቶ ስራውን ጨርሰዋል። ዛሬ የኢትዮ ኤርትራ ድንበር በዓለም ግልጽ የተቀመጠ በሕጋዊ ሰነዶችና ዝርዝሩ የደመቀ ድንበር ነው ብለዋል። ባለፈው ሳምንት ለጋዜጠኞች መግለጫ ያሰጡት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢይ ተድላ የኢትዮ ኤርትራ ድንበር በኢትዮጵያ መንግስት እይታ ያለቀለት ጉዳይ ነው የሚልና በጦርነቱ ወቅት በሰሜን ትግራይ አካባቢዎች አሁንም በኤርትራ ወታደሮች ስለተያዙ ቦታዎች ተጠይቀው ተከታዩን ምላሽ ሰጥተዋል። የኢትዮ ኤርትራ ድንበር ጉዳይ እንደዚሁም ደግሞ በሰሜን ትግራይ አካባቢ የኤርትራ ሰራዊት ተብሎ የተጠቀሰው በኢትዮጵያ መንግስት በኩል ከዚህ ቀደም በተለያዩ አግባቦች ክቡር ጠቅላይ ሚኒስትሩን ጨምሮ በፓርላማ ባደረጉት ማብራሪያ እንደዚሁም ደግሞ በቅርቡ ከተለያዩ የትግራይ ማህበረሰብ ተወካዮች ጋር ውይይት አድርገዋል። ሶ ያንን በተመለከተ አይ ቲንክ ጠቅላይ ሚኒስትሩ ያስቀመጡት አቅጣጫ ግልጽ ነው። በኤርትራ ሰራዊት የተያዙ የድንበር ጉዳዮች ካሉ በሚቋቋመው ኮሚቴ የሚያጣራው የሚሆን ነው። ሶ አይ ቲንክ ያንን ወደኋላ መለስ ብሎ መመልከት ተገቢ ይመስለኛል። ከዛ የተለየ ነገር የምንጨምረው የለም። አሁን ባለፈው ወር ከትግራይ ክልል የህብረተሰብ ተወካዮች ጋር በአዲስ አበባ የተወያዩ ጠቅላይ ሚኒስትር አብይ አህመድ በኤርትራ ሰራዊት ተይዘው የሚገኙ አዋሳኝ አካባቢዎችን በሚመለከት ከተሳታፊዎች ለቀረቡ ጥያቄዎች እንዲህ መልሰዋል። ከኤርትራ መንግስት ጋር ተያይዞ ተያያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል፣ ቦታዎቹ ሄዶ እንዲያይ። ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ፣ ዳግም ግጭት እንዳይፈጠር፣ ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ከኢሮብና ጉሎ መኸዳ ወረዳዎች ወጥተዋል ስለተባሉ የኢትዮጵያ ወታደሮች በኤርትራ ኃይሎች ቁጥጥር ስር ባሉ ቀበሌዎች የሚኖሩ ኢትዮጵያውያን ማንነታቸው በግዳጅ እንዲለውጡ እየተደረጉ ነው በሚል ስለቀረበው ክስ ምላሽ ለማግኘት ለኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለመከላከያ ሚኒስትሩ ቃል አቀባይ ጌትነት አዳነ የእጅ ስልካቸው ላይ ደውለን ባለመነሳቱ ለማካተት አልቻለም። በኢትዮጵያና ኤርትራ የድንበር ወረዳዎች ስላለው ወቅታዊ ሁኔታ የአካባቢ ጉዳይ ተንታኞች የሆኑትን በመቃላ ዩኒቨርሲቲ የፖለቲካል ሳይንስ መምህር መረሳ ጸሐዬና በካናዳ ኩዊንስ ዩኒቨርሲቲ አስተማሪ ፕሮፌሰር አወቶለ ሚካኤል አናግረናል። የፖለቲካ ሳይንስ መምህሩ መረሳ ጸሐዬ ለሁለት ዓመት የተካሄደው የኢትዮጵያና የኤርትራ ድንበር ጦርነት ባለፉት ሀያ ዓመታት የሁለትንም ህዝቦች ህልውና ለአደጋ የዳረገ እንደነበር በማስታወስ እንዲህ ይላሉ። ሽግር የአልጀርስ ስምምነት በሚገባ ባለመተርጎሙ የሁለቱ ሀገራት የድንበር አካባቢዎች ለሀያ አመታት ሰላምም ጦርነትም በሌለበት ሁኔታ ቆይተዋል። እንደ ኤሮፓ አቆጣጠር በ2018 ደግሞ ከኢትዮጵያ ፌዴራል መንግስት ጋር በመተባበር ትግራይ ላይ ጦርነት ተካሄደ። ይህም አካባቢው በጸጥታና በፖለቲካ ችግር አዙሪት ውስጥ እንዳለና ይህም በየጊዜው ሊፈነዳ እንደሚችል ያሳያል። በሌላ ወገን ደግሞ የትግራይ ግዛት በኤርትራ ኃይሎች ተይዞ ይገኛል። በአልጀርሱ ስምምነት የሁለቱ አገራት ድንበር በካርታ ላይ ተሰምሮ መሬት ላይ ምልክት እንዲደረግ ቢያዝም ሁለቱም ሊፈቱት አልቻሉም። ከዚህ ረዥም ጊዜ በኋላ የሁለቱን ህዝቦች ህልውና ብቻ ሳይሆን የምስራቅ አፍሪካን ጂኦፖለቲካዊ ቀውስ የሚያባብስና በኃይል ላይ የተመሰረተ የቆዩትንም ህጋዊ ካርታዎች ሊቀይር የሚችል ትርጉም ያለው ሁኔታ ነው እያየን ያለነው። ለዘላቂ መፍትሄውም ከኤርትራና ከኢትዮጵያ መንግስታት የዘለለ አዲስ የመፍትሄ ሀሳብ በአዲስ አስተሳሰብ መሻት እንደሚያስፈልግ የፖለቲካ ሳይንስ መምህሩ መረሳ ጸሐዬ ጠቁመዋል። ኤርትራዊ የኩንስ ዩኒቨርሲቲ መምህር ፕሮፌሰር አወት ወልደሚካኤል በድንበር አካባቢ ስላለው ሁኔታ የሚሉት አላቸው። አካባቢውን እንዳይረጋጋ ያደረገው ቀጣይ ፖለቲካዊና ጸጥታዊ ሁኔታ እንዳለ ይሰማኛል። እንደ አዲስ የተሰሙ ሁለት ጉዳዮች አሉ። እኒህም አንድ መካከለኛ የሚባል የኤርትራ ሰራዊት አዛዥ የሮብን ሕዝብ ሰብስቦ የተናገረው እንዲሁም አቶ ገብሮ አስራትን ጨምሮ በትግራይ ፖለቲካዊና ማህበራዊ ሕይወት ክብደት ያላቸው ሰዎች ያሉበት የአልጀርሰን ስምምነት አፈጻጽም የገመገሙበት ንግግር ናቸው። ያለመረጋጋት ሁኔታው ወዴት አቅጣጫ እየሄደ እንደሆነ ሁለቱም ወንድማማች ሕዝቦች የሚያውቁት ነገር የላቸውም። ይህ ከሚፈጥረው ስጋት በተጨማሪ የፕሪቶሪያው ስምምነት የተኩስ ድምፅ ከማስቆም በስተቀር በአንዱም ይዘቱ አልተሟላም። በድምሩ አካባቢው ባልተረጋጋና በአሳሳቢ ሁኔታ ውስጥ ነው የሚገኘው። ህዝቡ እርስ በርሱ የሚቀራረብና የሚተዋወቅ መሆኑን ያስገነዘቡት ምሁራኑ ቀዋሚና ነዋሪ ሰላም በሚፈጠርበት ሁኔታ ላይ መስራት እንደሚያስፈልግ ይመክራሉ። እንደ ዓለም አቀፍ ህግ ደግሞ የኤርትራና ኢትዮጵያ እንደ ሁለት ሉዓላዊ ሀገራት ሳያመነቱ መሬት ላይ ምልክት ማስቀመጥ አለባቸው ይላሉ። ኢትዮጵያ በትግራይ ክልል ተቀስቅሶ በአማራና በአፋር ክልሎች የተስፋፋውን የሁለት ዓመት ደም አፋሳሽ ጦርነት በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት ብትሻገርም ኤርትራ በጦርነቱ በመሳተፍ ዋና ከኢትዮጵያ ጋር የሚያዋስኗት የትግራይ ክልል ወረዳዎች በኩል መፍትሄ ያላገኙ ችግሮች በመኖራቸው ስጋቶች እንደቀጠሉ ናቸው። የኤርትራ ወታደሮች ከያዟቸው የኢትዮጵያ ግዛ ች እንዲወጡ የዩናይትድ ስቴትስ መንግስትና የተባበሩት መንግስታት ድርጅት የሚገኙባቸው ዓለም አቀፍ የሰብአዊ መብት ተሟጋቾች ቀደም ሲል ጥሪ ሲያቀርቡ ቆይተዋል። ለአሜሪካ ድምፅ ገብረ ገብረ መድህን ከዋሽንግተን ዲሲ